በትግራይ የፖለቲካ ምሕዳር ያለመስፋት ችግር አለ ሲል ክልል ውስጥ የሚንቀሳቀሰው ተቃዋሚ ፓርቲ ባይቶና አባይ ትግራይ ገልጿል። ሙሉጌታ አጽብሀ ከመቀሌ የፓርቲው መግለጫ ላይ ተከታዩን አጠናቅሯል። ብሔራዊ ባይቶ አባይ ትግራይ ባይቶናም በዛሬው እለት ለጋዜጠኞች በሰጠው መግለጫ በኢትዮጵያ ይሁን በአፍሪካ ቀንድ ክስተቶች በቶሎ የሚቀያየሩበት ሁኔታ አለ ብለዋል። በዚህ ሂደትም የውጭ ጣልቃ ገብነት አለ ብለው ፓርቲው እንደሚያምን ገልጿል። ይህን ተከትሎም በትግራይ ላይ ሚቃጣ ችግር ለመመከት ፓርቲው እየሰራ ነው ብሏል። መግለጫው ያነበቡት የባይቶና ምክትል ሊቀመንበር አቶ አብርሃ ተክሉ በትግራይ ባለው እውነታ የመመከት ስራ ውጭ ያተኮረ እንጂ ለውስጥ ጉዳዮች ትኩረት እየተሰጠው አይደለም ብለዋል። ስለዚህም በትግራይ ያሉ ውስጣዊ ችግሮችን ለመፍታት ክልሉን ማጠናከር ይገባል ሲሉ ተናግሯል። ሊፈቱ ከሚገቡ ብለው ካነሷቸው ውስጣዊ ችግሮች አንዱ የፖለቲካ ምህዳር ማስፋት ነው ብለዋል። ናይ ትግራይ ናይ ፖለቲካ አድማስ ምስፋሕ የትግራይ የፖለቲካ ምህዳር በአስቸኳይ መስፋት አለበት። የትግራይ ፖለቲካ ከስሩ መሰረቱ እንዲስተካከል ዘመናዊ እንዲሆን የክልሉ መንግስት ጥሪያችን አክብሩም። የትግራይ ፓርቲዎች የውይይት ፎረም ተቋቁሞ ትክክለኛ መስመር እንዲይዝና ወደ ተግባር መግባት አለበት። እስካሁን እያየነው ባለው የትግራይ መንግስት የፖለቲካ ምህዳር ለማስፋትና ለመክፈት ከልብ የመነጨ ዝግጁነትና ተግባር እያየን አይደለም። የትግራይ ፖለቲካ ብዙ እንቅፋቶች የተሞላ ነው። ስለሆነም የመመከት ስራችን የክልሉ ፖለቲካዊ እንቅፋቶች መፍታት አለበት ነው ያሉት። በትግራይ ካሉም ከክልሉ መንግስት ጋር ግንኙነት ያላቸው ሚዲያዎችም ያሏቸው ለህዝብ በእኩልነት እያገለግሉ አይደሉም ብሏል። መገናኛ ብዙሀኑ ወደ አንድ አካል ያደሉ ናቸው በማለት ገልጸዋል። ሌላው ያነሱት ጉዳይ ፓርቲና መንግስት ተለያይተው ሊሰሩ እንደሚገባ አሳስበዋል። በአይን ባይቶና ትግራይ ሀያል ኩኮ እንትኮይና ቀጻልነት ዘተአማምን በባይቶና አመለካከት ትግራይ ሀያል እንድትሆንና ቀጣይነት የሚያስተማምን አቅም እንዲኖራት በአንድ ፓርቲ ህልውና ያልተመሰረተ ነጻና ቋሚ የሆኑ ተቋማት ሊኖርዋት ይገባል። ትግራይ በእውነት ጠንካራ ተቋማት እንድትገነባ ደግሞ የመንግስትና የፓርቲ ድንበር መሰመር አለበት፣ ተቋማዊ የሆነ አሰራርን መተግበር አለበት ነው ያሉት። በክልሉ ያለው የወጣቶች ስራ እድል ማጣት እንዳሳሰበው የገለጸው ባይቶ ነው። በትግራይ ባደረጉት ዳሰሳ ከግማሽ ሚሊዮን በላይ ስራ አጡ ወጣቶች እንዳሉ ገልጿል። እንዲሁም የዋጋ ግሽበት በከፍተኛ መጠን መኖሩን የጠቆመው ፓርቲው በማያዳግም ሁኔታ ሊፈታ ይገባል ብለዋል። በተለያዩ ምክንያቶች ሀብት ማባከን ይታያል ያለው ፓርቲው ይህም እንዲፈታ መንግስት መስራት ሲገባው መንግስትም ዋነኛ ተዋናይ ሆኗል ሲል በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም